Of America. The yeah. Yeah, America James. Radio Tabiano. <laughs> በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ግንቦት 25 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና ቆንጂት ታየነን። ዩናይትድ ስቴትስ ከፓሪስ የአየር ንብረት ስምምነት ለመውጣት መወሰኗ ሰፊ ዓለም አቀፍ ምላሽ አስከትሏል። ዩናይትድ ስቴትስ ከፓሪሱ የአየር ንብረት ስምምነት ተወጣለች። ፕሬዝደንት ዶናልድ ትራምፕ ናቸው። ጀርመንን በተመለከተ በእርግጠኝነት እናገራለሁ። በፓሪሱ የአየር ንብረት ስምምነት መሠረት ኃላፊነታችንን በመወጣቱ ረገድ እንቀጥላለን። የጀርመን ቻንስለር አንጌላ መርከል ፈጥነው የሰጡት ምላሽ ነው። ዝርዝሩ በአብይ ርዕስ ይቀርባል። በኢትዮጵያ የኢንተርኔት አገልግሎት መቋረጡን መንግሥት አስታወቀ። ያለፈው ጥቅምት ጀምሮ ደግሞ ከጥቅምት ለዘጠኝ ሙሉ ለሙሉ ዝግ ናቸው። ሰው የሚጠቀመውን በሌላ መንገድ ነው። አሁን የበለጠ የተዘጋው ምድ በአጠቃላይ ምንም አይነት ኮኔክሽን እንዳይኖር ሙሉ ለሙሉ ሞባይል ኢንተርኔትንም ብሮድባንድም በሁሉም ነገር እንዳይሰራ ነው የተደረገ። ኢንተርኔት ዘጋዎች በዋናነት ከፈተናው ጋር በተያያዘ ተሰርቆ እንዳይወጣ ነው ብሎ እንኳን ቢ ማህበረሰቡ ዘንድ የሚፈጥረው ጥርጣሬ ነው እንጂ ማህበረሰቡ ይህ ነገር አሁን ብሎ ይሄ እንግዲህ ለማህበረሰቡ ጠቃሚ የሆነ መረጃ ተግባር ስለሆነ እንቀበል ብሎ አይልም። ዩናይትድ ስቴትስ ኒውዮርክ፣ እንዲሁም ኢትዮጵያ አምቦ ያሉት ዘላለም ክብረትና ስዩም ተሾመን ነው የሰማችሁት። ሁለቱ መምህሮችና የኢንተርኔት ላይ ጸሐፊዎች ናቸው። በምሽቱ ዘገባ ይዘናል። ለአርዕስተ ዜናው ቆንጭት። ዩናይትድ ስቴትስ ከፓሪሱ የአየር ንብረት ስምምነት ለመውጣት መወሰኗን አስመልክቶ የተሰጠው ዓለም አቀፍ ምላሽ የምሽቱ አንዱ አብይ አብይ ዜናችን ነው። የኢትዮጵያ መንግስት የህፃናትን ጉዲፈቻ ማስቆሙን ምዕራባውያን ዲፕሎማቶችና የጉዲ የጉዲፈቻ ፈላጊ ቤተሰቦች ገልጸዋል። ይህም ሌላው ዜናችን ይሆናል። ሌሎችም አሉን። አመሰግናለሁ ቆንጂት። ለአርዕስተ ዜናው አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የኢትዮጵያ መንግስት የህፃናትን ጉዲፈቻ ማስቆሙን ምዕራባውያን ዲፕሎማቶችና የጉዲፈቻ ፈላጊ ቤተሰቦች ገልጸዋል። የኢትዮጵያ መንግስት በይፋ የሰጠው መግለጫ ባይኖርም አሶሺየትድ ፕሬስ የሚባለው የዜና ወኪል እንደዘገበው በህጋዊ መንገድ የጉዲፈቻ አሰራሩን የጀመሩ ቤተሰቦችና ኤምባሲዎቻቸው ውሳኔው ድንገት እንደሆነባቸው ዘግቧል። ሄኖክ ሰማግዜር ተጨማሪ አለው። የኢትዮጵያ መንግሥት ጉድፈቻን ያስቆመውን መመሪያ ካሳለፈ ከስድስት ሳምንት በላይ ያለፈው ሲሆን ተፈጻሚነቱ ድንገት መሆኑን የገለጹት የምዕራባዊ ዲፕሎማቶች በመቶዎች የተቆጠሩ አስቀድመው የተጀመሩ የጉድፈቻ ሂደቶችን መታገዳቸውን ገልጸዋል። በዚህም የተነሳ ለዓመታት ከኢትዮጵያ የጉድፈቻ ልጅ ለማግኘት በርካታ ገንዘብ ያወጡ ቤተሰቦች ያለማስጠንቀቂያ ሂደታቸው መቆሙ እንዳሳሰባቸው በኢትዮጵያ የስፔን አምባሳደር ቦርሃ ሞንተሲኖ ተናግረዋል። የኢትዮጵያ የሴቶች ሕፃናትና ወጣቶች ሚኒስቴር በጉዳዩ ላይ አስተያየት ከመስጠት ተቆጥቧል። ኢትዮጵያ ከውጭ ሀገር የሚመጡ ቤተሰቦችን ከጉዲፈቻ ልጆች ጋር በማገናኘት ለረጅም ጊዜ ስትሰራ የቆየች ሲሆን እንደ አውሮፓውያን ዘመን አቆጣጠር በ2010ና 11 ብቻ 1200 ኢትዮጵያውያን ሕፃናት ወደ ስፔን ሀገር በጉዲፈቻ ሄደዋል። ወደ ዩናይትድ ስቴትስ ደግሞ ባለፉት 6 ዓመታት ብቻ 5500 ሕፃናት በጉዲፈቻ ቤተሰቦች ሊያድጉ ከሀገራቸው ወጥተዋል። አሜሪካውያኑ ጆን አረንና ባለቤቱ በጉዲፈቻ የቤተሰባቸው አካል ያደረጉትን የሦስት ዓመት ሕፃን አዲስ በወጣው መመሪያ መሰረት ወደ ዩናይትድ ስቴትስ ለማምጣት አለመቻላቸውን ተናግረው አቤቱታ አቅርበው በመጠባበቅ ላይ መሆናቸውንም ጨምረው ለአሶሼትድ ፕሬስ የዜና ምንጭ አስረድተዋል። ሌሎች ተጨማሪ አርባ አሜሪካውያን ቤተሰቦች በተመሳሳይ ሁኔታ እንደሚገኙ በአዲስ አበባ የዩናይትድ ስቴትስ ኤምባሲ አስታውቋል። ከስፔን ደግሞ ሀምሳ ቤተሰቦች ልጆቻቸውን በሕጋዊ መንገድ ጉድፈቻ አንስተው ካበቁ በኋላ ልጆቹን ከሀገር ይዞ መውጣት መቸገራቸውን የስፔን አምባሳደር ገልጸዋል። በአስራዎቹ የሚቆጠሩ የእንግሊዝና ወደ ስድስት የሚሆኑ የቤልጅየም ቤተሰቦችም እንዲሁ ጉዳያቸው ቆሟል ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የአየር ንብረት ለውጥን በዓለም አቀፍ ትብብር ለመታገል ከተደረሰው ከፓሪሱ ታሪካዊ ስምምነት ዩናይትድ ስቴትስን ለማስወጣት ያደረጉት ውሳኔ ያሳዘናቸው መሆኑን የዓለም መሪዎችና የአካባቢ ደህንነት ተሟጋች ቡድኖች እየገለጹ ናቸው። የፈረንሳይ ፕሬዚዳንት ኢማኑዌል ማክሮን እንደ እኔ እምነት ትራምፕ ታሪካዊ ስህተት ተሳስተዋል ብለዋል። ይህንን በፈረንሳይኛም በእንግሊዝኛም ነው የተናገሩት። የፈረንሳዩ መሪ ለዩናይትድ ስቴትስ ሳይንቲስቶችና የንግድ ፈጣሪዎች ወደዚህ ወደ እኛ አገር ኑ፣ ፈረንሳይም ሁለተኛ ሀገራችሁ ትሁን፣ አብረን ለአየር ንብረታችን ለከባቢያችን ደህንነት እንስራ፣ ምድራችንን እንደገና ታላቅ እናድርጋት ብለዋል። የፓሪሱ ስምምነት ታሪካዊ ለውጥ እርምጃ የተመዘገበበት ነው ያሉት የጀርመን ቻንስለር አንገላ መርክልም የሚስተር ትረምፕ ውሳኔ ምድራችንን ለመጠበቅ ኃላፊነት የሚሰማንን እኛን ሊገታን አይችልም፣ አይገታንም ብለዋል። ለምድራችን የወደፊት እጣ ከፍተኛ ቦታ ለሚሰጡ ወገኖች ሁሉ ይህንን ላችኋለሁ አሉ መርክል። እናታችን ለሆነችው ለምድራችን የሚበጃትን ለማከናወን እንድንችል በጀመርነው ጎዳና አብረን መጓዛችንን እንቀጥል ብለዋል። በምሽቱ አብይ ርዕስ በትናንቱ የፕሬዝደንት ትረምፕ ውሳኔ ላይ ከዓለም ዙሪያ የተሰጡት ምላሾች ሰፋ ብለው ይቀርባሉ። ፕሬዚደንቱ የፓሪስ ስምምነት የዩናይትድ ስቴትስን የምጣኔ ሀብት እድገት እንደሚጎዳ፣ ብዙ ሚሊዮን አሜሪካውያንን ስራ እንደሚያሳጣ፣ የዩናይትድ ስቴትስ ኩባንያዎችን ጥቅም እንደሚያሳጣ ይናገራሉ። እርሳቸው ይህን ይበሉ እንጂ ውሳኔያቸው ከፓሪሱ ስምምነት መውጣት የለብንም ብለው ከተማጸኗቸው ብዙ መቶ አሜሪካውያን የንግድ መሪዎች ጋር የሚቃረን ነው። የዋሽንግተንን ከፓሪሱ ስምምነት ለመውጣት መወሰን ከተቃወሙት ኮርፖሬሽኖች መካከል ማርስ፣ ናይኪ፣ ሊቫይ ስትራውስና ባክስ ኩባንያዎች ይገኙባቸዋል። የእነዚህ ድርጅቶች ከፍተኛ የሥራ ኃላፊዎች ከወራት በፊት ለፕሬዝደንቱ በጻፉት ደብዳቤ ዩናይትድ ስቴትስ ከካርበን ነፃ ምጣኔ ሀብት ካልገነባች ብልጽግናዋ ላይ አደጋ ይደቀናል ሲሉ አሳስበዋቸው ነበር። ፕሬዝደንቱ በበኩላቸው ዩናይትድ ስቴትስ ላይ ብዛት ያለው ኪሳራ ይከተላል፣ በፓሪሱ ስምምነት መሠረት ማለት ነው። እንደርሳቸው አባባል በአውሮፓውያኑ የዘመን አቆጣጠር እስከ 2025 ዓመተ ምህረት ድረስ ባሉት ዓመታት 7 ሚሊዮን የሥራ እድሎችን እናጣለን ሲሉ ይሟገታሉ። ፕሬዚደንት ትራምፕ ፕሬዚዳንት ትራምፕ ከፓሪሱ የአየር ንብረት ውል ዩናይትድ ስቴትስ እንድትወጣ ያደረጉት ውሳኔ አፍሪካ ላይ አሉታዊ አንደምታ እንደሚያስከትል በአህጉሪቱ ያሉ ለአካባቢ ደህንነት ተሟጎች ተሟጋቾችም አስገንዝበዋል። ከደቡብ አፍሪቃ የዓለም የዱር አራዊት ፈንድ የፖሊሲ ክፍል ኃላፊ ሳሊም ፋኪር ዩናይትድ ስቴትስ ለታዳጊ ሀገሮች አየር ንብረትን የማይጎዱ ቴክኒኮችንና ቴክኖሎጂዎችን ለማስተዋወቅ እንዲረዳ አረንጓዴው ፈንድ ለተባለው ልታዋጣው የነበረው ወደ ሁለት ቢሊዮን ዶላር ገደማ ገንዘብ መሳቧ ከባድ ጉዳት ያስከትላል ብለዋል። የአፍሪቃ መንግስታትም በሚስተር ትረምፕ ውሳኔ ማዘናቸውን ገልጸዋል። የጋና ፕሬዚደንት ጆን ድራማኒ ማሃማ ዩናይትድ ስቴትስ ወሳኝ በሆነ ዓለም አቀፍ ጉዳይ የመሪነት ቦታዋን እነሆ አሳልፋ ሰተች ሲሉ ወቅሰዋል። የደቡብ አፍሪቃ መንግስትም የዩናይትድ ስቴትስን እርምጃ አጥብቆ ነቅፏል። ፕሬዚደንት ዶናልድ ትራምፕ አብራጫ ሕዝባቸው ሙስሊም ከሆኑ ስድስት ሀገሮች የሚነሱ ተጓዦች ወደ ዩናይትድ ስቴትስ እንዳይገቡ የፈረሙት ቀደም ሲል ተላልፎ የነበረ የጉዞ እገዳ ትእዛዝ የጉዞ እገዳን የሚያግድ የፍርድ ቤቶች ትእዛዝ እንዲቀለበስና ትእዛዛቸው እንዲጸና ጠቅላይ ፍርድ ቤቱን ጠይቀዋል። ከዚህ ቀደም ሲል በሁለት የተለያዩ ፍርድ ቤቶች የፕሬዚደንቱ የጉዞ እገዳ ትእዛዝ ታግዶ እንደነበር ይታወሳል። በፕሬዚደንት ትራምፕ አስተዳደር በፕሬዚደንቱ የተፈረመው የማስፈጸሚያ ትእዛዝ ህጋዊነት እንዲገመገም ትናንት ማታ ቤቱት አስገብተዋል። የፕሬዚደንቱ የጉዞ እገዳ ማስፈጸሚያ ትእዛዝ ሀገሪቱንና ህዝቡን ከሽብርተኝነት ለመጠበቅ ያላቸው ህጋዊ ስልጣን በሚገባ የተከተለ ነው ሲሉ የዩናይትድ ስቴትስ የፍትህ ሚኒስቴር ቃል አቀባይ ሳራ ኢስጉር አስረድተዋል። አስከትለውም ቃል አቀባይዋ ፕሬዚደንቱ ተኝነትን ከሚደግፉ ወይም ከለላ ከሚሰጡ ሀገሮች የሆኑ ተጓዦች የደህንነት አደጋ እንደማይደቅኑ በሚገባ ሳይፈተሹ እንዲገቡ የመፍቀድ ግዴታ የለባቸውም ብለዋል። በቅርቡ በቨርጂኒያ ክፍለ ሀገር ሪችመንድ ከተማ ያስቻለው የፌዴራሉ አራተኛ ይግባኝ ሰሚ ችሎት የፕሬዚደንቱ የጉዞ እገዳ ትዕዛዝ በሙስሊሞች ላይ ከተነጣጠረ እገዳ ይቆጠራል ብሏል። የእገዳ ትዕዛዙን ገልጠን ብናየው ፕሬዝዳንቱ ከምርጫው በፊትና በኋላም ያሰሙና ይዝቱ ከነበረው የሚያልፍ አይደለም፣ በሙስሊሞች ላይ ያነጣጠረ አድሎ ነው ሲል ይግባኝ ሰሚ ፍርድ ቤቱ ብይን ሰጥቷል። ሌሶቶ ነገ ቅዳሜ ምክር ቤታዊ ምርጫዎች ታካሂዳለች። በምርጫው የሚወዳደሩት ዋና ዋና ተፎካካሪዎች የሚስማሙበት አብይ ጉዳይ አለ ያም በድህነት የሚማቅቀው የዚያች ሀገር ህዝብ የተሻለ የንጹህ ውሃ አቅርቦት፣ የትምህርትና የጤና አገልግሎት እንዲሁም የስራ ዕድል የሚያስፈልገው መሆኑ ላይ ነው። ያለፉት ሁለት የጥምረት አስተዳደሮች ይህንን እንደሚያደርጉ ቃል ቢገቡም በውስጥ የፖለቲካ ሽኩቻዎቻቸው ምክንያት ጥምረታቸው በመፈረካከሱ ሊያሳኩት እንዳልቻሉ ተነግሯል። በነገው ምርጫ ሰላሳ ፓርቲዎች በሰማንያ ወረዳዎች ውስጥ ይወዳደራሉ ተብሏል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ኸርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ግንቦት 25 2009 ዓ.ም ምሽት ፕሮግራም ነው። ባለፈው ቅዳሜና እሁድ ዩናይትድ ስቴትሷ ሲያትል ከተማ ተጠርቶ የነበረው የኢትዮጵያ ብሔራዊ አንድነት ጉባኤ ሲጠናቀቅ የንግግር መድረኩ በየዓመቱ እንዲዘጋጅ ወስኗል። አንሰለች መወያየት አለብን። መተማመን የሚባለው ነገር ሊመጣ የሚችለው በመነጋገር ነው። መነጋገር ያቀራርባል። መነጋገር መተማመንን ይወልዳል። ዶክተር አሸናፊ ጎሳኤ የኢትዮጵያ ብሔራዊ አንድነት ጉባኤ በሲያትል ሊቀመንበር ናቸው። ዘገባ ይዘናል። በምሽቱ አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የምሽቱ አብይ ርዕስ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ሀገራቸውን ከፓሪሱ ዓለም አቀፍ የአየር ንብረት ስምምነት ለማስወጣት መወሰናቸው ከዓለም ዙሪያ ፈጣን ምላሽ አስከትሏል። የጄሱስ ማን ኦኒ ዘገባ አለ፣ ሶሎሞን ክፍሌ ያቀርበዋል። ፕሬዝደንት ዶናልድ ትራምፕ ዩናይትድ ስቴትስን ከፓሪሱ የአየር ንብረት ዓለም አቀፍ ስምምነት ማስወጣታቸውን ተከትሎ ተቃዋሚዎች በዋይት ሀውስ ቤተ መንግሥት ዙሪያ ትዕይንተ ህዝብ ያካሄዱት ወዲያውኑ ነበር። ሰልፈኞቹም ካንት ስቶፕ ዎንት ስቶፕ ስምምነቱን ማቆም አይቻልም አይቆምም የሚል መፈክር አሰምተዋል። ስምምነቱ የተፈረመባት የፓሪስ ከተማም የማዘጋጃ ቤት ህንፃዋን በአረንጓዴ መብራቶች አሸብርቃ ታይታለች። ፕሬዚደንት ዶናልድ ትራምፕ ትላንት እርምጃውን ሲወስዱ በሰጡት መግለጫ እንዲህ ነበር ያሉት from ዩናይትድ ስቴትስ ከፓሪሱ የአየር ንብረት ስምምነት ትወጣለች። በታሪካዊው የፓሪስ ስምምነት ሁለት መቶ የሚጠጉ ሀገሮች የአየር ንብረት ለውጥን ለመዋጋት ከኢንዱስትሪዎቻቸውና መኪኖች ወደ አየር የሚገባውን የተቃጠለ ጭስ ማለት ጋዝ ለመቀነስ ቃል መግባታቸው ይታወሳል። ይህን የዶናልድ ትራምፕ ውሳኔ የቀድሞው የዩናይትድ ስቴትስ ፕሬዝደንትና ስምምነቱን በመቋጨት አብይ ሚና የተጫወቱት ባራክ ኦባማ ፈጥነው ኮንነዋል። ኦባማ በመግለጫቸው በፓሪሱ ስምምነት የሚቆዩ ሀገሮች ስምምነቱ ሊያፈራ የሚችለውን የሥራ ዕድልና ኢንዱስትሪ ፈጠራ ተቋዳሾች ይሆናሉ ብለዋል። የፈረንሳዩን ፕሬዚዳንት ኢማኑኤል ማክሮን ጨምሮ በርካታ የዓለም መሪዎች ትራምፕ ከዓለም አቀፉ የአየር ንብረት ስምምነት ለመውጣት የወሰዱትን እርምጃ ተችተዋል። ኢማኑኤል ማክሮን I do respect this decision, but I do think it is an actual mistake. ውሳኔያቸውን አከብራለሁ ያን እርምጃ በመውሰድ ግን ስህተት የፈጸሙ ይመስለኛል። ስህተቱ ደግሞ ሁለቱንም ማለት ዩናይትድ ስቴትስና ና የምንኖርባትን ዓለም ይመለከታል። የተባበሩት መንግሥታት ድርጅት በበኩሉ በዓለም አቀፍ ደረጃ የሕዝቦችን ደህንነት ለመጠበቅ የተያዙ ጥረቶችን ክፉኛ የሚጎዳ አሳዛኝ እርምጃ ሲል ጠርቶታል። የዋና ጸሐፊው ቃል አቀባይ ስቴፋን ዱራጅች የፓሪሱ ስምምነት በ2015 ዓ ም ላይ በሁሉም የዓለም አገሮች የተፈረመው የአየር ንብረት ለውጥ ከባድ ጉዳት ሊያደርስ እንደሚችል በመረዳታቸው ምክንያት ነው። እርምጃ በመውሰድ የሚፈጠሩ ዕድሎች መኖራቸውን በመገንዘባቸውም ጭምር ነው ያን ታሪካዊ ስምምነት የፈረሙት። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ የሚሰጡት መግለጫ ምን ሊሆን እንደሚችል አስቀድመው በመገመት የተናገሩት የጀርመኗ ቻንስለር አንጌላ መርክል በበኩላቸው ለፓሪሱ ስምምነት ድጋፍ እንደሚሰጡ ያላቸውን ቁርጠኝነት ገልጸው ሌሎች የዓለም መሪዎችም በጀመሩት ጎዳና እንዲቀጥሉ አበረታተዋል። ቻንስለር አንጌላ ሜርክል ጀርመንን በተመለከተ በእርግጠኝነት እናገራለሁ፣ በፓሪሱ የአየር ንብረት ስምምነት መሰረት ኃላፊነታችንን በመወጣቱ ረገድ እንቀጥላለን። የዓለማችንን ገጽታ ለመቀየር መሰረታዊ እርምጃ አድርጌ ነው የማየው። በምድሪቱ ላይ ያሉ ሌሎች ሀገሮች በዚህ መልኩ ስላዩትም ደስተኛ ነኝ። ቻይና አውስትራሊያና ሌሎች ሀገሮችም የትራምፕን እርምጃ አውግዘዋል። በነገራችን ላይ በዚህ ዓለም አቀፍ የአየር ንብረት ስምምነት ውስጥ የሌሉ ሀገሮች ትላንት የወጣችውን ዩናይትድ ስቴትስን ጨምሮ ኒካራጓና ሶሪያ ብቻ ናቸው የሌሉት። በሌላ በኩል በዚህ በፕሬዝደንት ዶናልድ ትራምፕ እርምጃ ያለመደሰታቸውን የአፍሪካ መሪዎችም ገልጸዋል። የጋናው ፕሬዝደንት ጆን ድራማኒ ማሃማ በትዊተር መልእክታቸው በእኔ አስተያየት ዩናይትድ ስቴትስ እጅግ ወሳኝ በሆነ ዓለም አቀፍ ጉዳይ ላይ አመራር ከመስጠት ሚናዋ ራሷን አግልላለች ብለዋል። የደቡብ አፍሪካ መንግሥትም የዩናይትድ ስቴትስን እርምጃ አጥብቆ አውግዟል። ዩናይትድ ስቴትስ ከስምምነቱ መውጣቷ ከኃላፊነት መሸሽ ብቻ አይደለም፣ በሀገሮች መካከል ኅብረ ብሔራዊነት ለመፍጠር የተያዙ ጥረቶችን ይጎዳል፣ ሕግና ሥርዓት እንዳይከበርና በሀገሮች መካከል መተማመን እንዳይኖርም ያደርጋል ብሏል። አቋማን እንድትቀይርም ደቡብ አፍሪካ ጠይቃለች። ለመሆኑ የዩናይትድ ስቴትስ ከፓሪሱ ዓለም አቀፍ የአየር ንብረት ስምምነት መውጣት ለታዳጊ የአፍሪካ ሀገሮች በተለይ ደግሞ ለኢትዮጵያ ምን ማለት ነው? ባለሙያ ጠይቀናል። በዩኒቨርሲቲ ኦፍ ካልገሪ ፕሮፌሰር የአየር ንብረት ተመራማሪና ተሟጋች ዶክተር ጌታቸው አሰፋ የችግሩ መጠን ግዙፍ ከመሆን የተነሳ ለመፍታትም፣ ለመግታት የሚያስፈልገው ጥረት ዓለም አቀፍ መሆን አለበት። ማንም ወደኋላ ማለት የለበትም። ከዛ አንጻር አሜሪካን ያክል እዚያም በዓለም ሁለተኛው በካይ ሀገር በዓለም ደግሞ ትልቁ ኢኮኖሚ ምጣኔ ሀብት ያላት ሀገር በዚህ ወቅትና በዚህ ሁኔታ ወደኋላ ስትቀር ስትወጣ፣ ከስምምነቱ ምናልባት አንዳንድ ሀገሮች በተለይ ታዳጊ ሀገሮች ከኢኮኖሚና ከምጣኔ ሀብት ጋር የተለያየ ችግርና ትግል ያለባቸው ሀገሮች እንዲያው እኛ አንድ የምናበረክተው አስተዋጽኦ በልቀት መጠን ትንሽ ነው በዛ ከአቅም አንፃር ደግሞ ያለን አቅም ትንሽ ነው ብለው ወደኋላ እንዲቀሩ ሊያበረታታ ይችላል እና ይሄ አስቀድሞ በፊት እንዳልነው ትልቆቹን አገሮች እና ቻይናን ምናልባት ሀሳባቸው እንዳይቀይሩ ሊያደርግ ይችላል። ሊቀጥሉ ይችላሉ በመሪነት እንዲያውም አውሮ ጨምሮ ግን ብዙ ሀገሮች ምናልባት እንዲያም ህንድ ራሱ እንደ ምክንያት አድርገ ወደኋላ ልትቀር ትችላለች። በዚህ ውሳኔ ኢትዮጵያና የመሳሰሉት ሀገሮች ኢኮኖሚያቸው፣ ምጣኔ ሀብታቸው በታዳሽ ሀይል መሰረት አድርገው ጥሩ ስትራቴጂ፣ አርአያ ሊሆን የሚችል ስትራቴጂ ነድፈው እየሄዱ ያሉ ሀገሮች ናቸው እና ይሄ ደግሞ ታሳቢ ያደረገው አሜሪካን ከመሳሰሉ እና ከዓለም አቀፉ የግሪን ክላይሜት ፈንድ ጋር በተያያዘ ያ ገንዘብ ደግሞ በሌለበት ሁኔታ ያው በመደበኛ የሚሰሩትን ይሰራሉ። ግን መጀመሪያ ያስቀመጡትን ግብ ይመታሉ የሚል እምነት የለኝም። ቅድም ያልኩት ተስፋ አስቆራጭነት አለ። ሁለተኛ ደግሞ እንዳለ ደግሞ ዋናው ሞተሩ ማንቀሳቀሻው ዘይቱ ገንዘብ ስለሆነ ያ ገንዘብ ያው አያገኙትም ማለት ነው። ቢያንስ በሚፈልገው መጠን አያገኙም ማለት ነው። ሁለተኛ ግን ምንድን ነው የአየር ንብረት ለውጥ ለኢትዮጵያ የተባለው እንግዲህ የአየር ንብረት ለውጥ ከሌሎች የአካባቢ ጉዳዮች ለየት የሚያደርገው አንድ ነው። አንድ ዓለም አቀፋዊና ሉላዊ አየር ንብረት ነው ያለን ያ ማለት ምንድን ነው ካርበን ኢትዮጵያዊ ካርበን የለም። ኢትዮጵያዊ የካርበን ብክለት የለም ወይም አሜሪካዊ የካርበን ብክለት የለም። ዜግነት የለውም፣ ወሰን የለውም። አንድ ነው ያለን ያ አንድ ቋት፣ አሜሪካም አመጣችሁ፣ ቻይናም አመጣችሁ። ያ እኮ ነው የሚገርመው። አሁን እሳቸው ንጹህ አየር ይኖረናል፣ ንጹህ ይኖረናል አሜሪካ ብለው ሲናገሩ እንዴት ነው አብሮ የሚገጥመው አሁን ይህን ትልቁን ስምምነት በስንት ድርድር ዳርቻ ላይ የደረሰ ስምምነት ለቀው ሲወጡ አብሮ አይሄድም እኮ ግን፣ አሁን በሌሎች በአውሮፓዎቹም አሁን ባለፉበት ጂ ሰቨን ሄደው ያሳዩት ነገር ምናልባት ከዛ በኋላ እነ ጀርመን እየወሰዱት ያለው እርምጃ በምንወስድበት ሰዓት ምናልባት መሪዎቹን ሀገሮች ወደ ጥሩ ጥናት ካመጣቸው፣ የመሪነት ሚና ከተጫወቱ ባለሀብቶችም፣ በኢንዱስትሪውም በተለያየ ነገር ሊሟላ ይችላል የሚል ተስፋ አለኝ አሁንም። ዶክተር ጌታቸው አሰፋን አመሰግናለሁ ለማጠቃለል የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ስለ እርምጃቸው ሲናገሩ እኔ የተመረጥኩት የፒትስበርግን ዜጎችን ለመወከል እንጂ የፓሪስን አይደለም ብለዋል አመሰግናለሁ ሶሎሞን ለዘገባው ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር የትንታኔው መጽሔት አቃቤ ህግ የኦሮሞ ፌዴራላዊ ኮንግረስና የመድረክ መሪ በሆኑት በዶክተር መረራ ጉዲና ላይ ያቀረበውን ክስ እንዲያሻሽል የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ትዕዛዝ ሰጥቷል። የዶክተር መረራ ጉዲና ጠበቆች ተጨማሪ የክስ መቃወሚያ አቤቱታ አቅርበዋል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሀ ዝርዝሩን ይዟል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስራ ዘጠነኛ ወንጀል ችሎት ዛሬ ረፋዱ ላይ እንደተሰየመ በነ ዶክተር መረራ ጉዲና እና በአቃቢ ህግ መካከል ባለው ጉዳይ ላይ የክስ አቀራረብን በተመለከተ ብይን ለመስጠት ቀጠሮ ይዞ እንደነበረ አስታውሰዋል። አስከትሎም በአጭሩ የአቃቢ ህግን ክስ በንባብ አሰምቷል። በአቃቢ ህግ ክስ የተከሳሽን የክስ መቃወሚያ እና አቃቢ ህግ ላቀረበው መቃወሚያ የሰጠውን መልስ ፍርድ ቤቱ እንደመረመረውም አብራርተዋል። በፍርድ ቤቱም ምርመራ መሰረት አቃቢ ህግ በአራተኛና በአምስተኛ ተከሳሾች ላይ ማለትም በኢሳት ወይም በኢትዮጵያ ሳተላይት ቴሌቪዥን እና በኦሮሚያ ሚዲያ ኔትወርክ ኦኤምኤን በተመሰረተው ክስ ያልተሟሉ ጉዳዮች እንዳሉ ፍርድ ቤቱ አመልክተዋል። ፍርድ ቤቱ ሲተችም ሁለቱ ድርጅቶች መሆናቸውን አስታውሶ እነዚህ ድርጅቶች ክስ ሲመሰረትባቸው ህጋዊ ሰውነት ያላቸው አካላት መሆን እንዳለባቸው አስገንዝበዋል። እነዚህ ድርጅቶች እንደዚህ ያለ ህጋዊ ሰውነት ያላቸው አካላት ከሆኑ መቼ እንደተቋቋሙ፣ የት እንደተቋቋሙ፣ በማን ሀገር ህግ እንደተቋቋሙ የአቃቤ ህግ ክስ አያስረዳም ብሏል። በዚህ ምክንያት ብይኑን እንዳዘገየው ፍርድ ቤቱ አስረድቶ አቃቤ ህግ የሁለቱን ተከሳሾች በተመለከተ ክሱን እንዲያሻሽል ትዕዛዝ ሰጥቷል። የዶክተር መረራ ጉዲና ጠበቆች በበኩላቸው ተጨማሪ የክስ መቃወሚያ እንዳላቸው ለፍርድ ቤቱ አቤት ብለዋል። እንደ ጠበቆቹ አቤቱታ ከሆነ ደንበኛቸው ዶክተር መረራ ጉዲና ክስ የተመሰረተባቸው በአስራ ዘጠኝ መቶ ዘጠና ዘጠኝ አመተ ምረት የወጣውን የወንጀል ህግ የተለያዩ ድንጋጌዎችን በመጣስ እንጂ የጸረ ሽብር አዋጅ ድንጋጌዎችን በመተላለፍ አይደለም። ይሁንና በከሳሽ አቃቤ ህግ ሰነድ ማስረጃ ዝርዝር እንደተመለከተው ሁለቱ ማስረጃዎች የተገኙት በሽብር ወንጀል ድርጊት ተጠርጥረው ከተያያዙ ሰዎች የሚገኝ እንደሆነ በግልጽ የሚታይ በመሆኑ ማስረጃዎቹ በደንበኛቸው ላይ እንዳይቀርቡ ትዕዛዝ እንዲሰጥላቸው ለፍርድ ቤቱ አመልክተዋል። ፍርድ ቤቱም የቀረበውን አቤቱታ መቀበል ይቻል እንደሆነ ወይም አይቻል እንደሆነ ተመካክተዋል አስከትሎም የክስ መቃወሚያን አንድ ጊዜ ማቅረቡ የተሻለ እንደነበረ ጠቁሞ ይህ አሰራር ግን የፍርድ ቤቱን ጊዜ እንደሚያባክንም አስገንዝበዋል። በመጨረሻም ፍርድ ቤቱ አቃቤ ህግ ከተከሳሽ ለቀረበው አቤቱታ አስተያየቱን እንዲያቀርብ አዞ ተለዋይ ቀጠሮ ለሰኔ አስራ ሶስት ቀን ሁለት ሺ ዘጠኝ አመተ ምህረት ሰጥቷል። አቃቤ ከሶስት ወር በፊት በኦሮሞ ፌዴራላዊ ኮንግሬስ መሪ በዶክተር መረራ ጉዲና፣ ፕሮፌሰር ብርሃኑ ነጋ፣ በአቶ ጀዋር መሐመድ፣ በኢሳት ማለትም በኢትዮጵያ ሳተላይት ቴሌቪዥን እና በኦኤምኤን ወይም ኦሮሞ ሚዲያ ኔትወርክ ሕገ መንግስቱን እና ሕገ መንግስታዊ ስርዓቱን ኃይል በማፍረስ ወንጀል ክስ መስርቶባቸው እንደነበረ አይዘነጋም። ከአንደኛው ተከሳሽ ከዶክተር መረራ ጉዲና በስተቀረ አራቱም ተከሳሾች ጉዳያቸውን በሌሉበት እንዲታይ መወሰኑም ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት መደበኛ ስርጭታችን ነው። የዜናና የዘገባዎች ክፍለ ጊዜን አጠናቀናል። ለሁለተኛው አጋማሽ ወደ አሰናዳናቸው ዝግጅቶች በቀጥታ እናልፋለን። አብራችሁን ቆዩ። በኢትዮጵያ የኢንተርኔት አገልግሎት ከተቋረጠ አራት ቀናት ሆኖ መንግሥት አገልግሎቱ ሙሉ በሙሉ መዘጋቱን አምኖ ይህ የተደረገው ከዚህ ቀደም ያጋጠመው የሁለተኛ ደረጃ ትምህርት ቤት መልቀቂያ ፈተና ሾልኮ እንዳይወጣ ለመቆጣጠር መሆኑን ገልጿል። ተፈታኞቹም ከስጋትና ከመረበሽ ነፃ ሆነው በትኩረት እንዲፈተኑ ለማስቻል ነው ብሏል መንግሥቱ። የዩኒቨርሲቲ መምህራንና የኢንተርኔት አምደኞች ድርጊቱን ይቃወሙታል። ለተነሱ ፖለቲካዊ ችግሮች መፍትሄ ከመስጠት ይልቅ ቴክኖሎጂውን ማፈን መፍትሄ አይሆንም ይላሉ። ጽዮን ግርማ ተጨማሪ አላት። የኢንተርኔት አገልግሎት የተቋረጠው ከማክሰኞ ግንቦት 23 ቀን ጀምሮ እንደሆነ አስተያየት ሰጪዎች ይናገራሉ። በዚህ ዕለት ቀን ላይ በኢንተርኔት ካፌ፣ በሌሎች የኢንተርኔት አገልግሎት መስጫ ቦታዎችና የእጅ ስልክ ኢንተርኔት አገልግሎት በድንገት ተቋርጧል። በመንግስት በኩል ኢንተርኔት በምን ምክንያት እንደተቋረጠ በይፋ ሳይነገር እስከ ትላንት ቆይቷል። የኢትዮጵያ መንግስት የኮሚኒኬሽን ጉዳዮች ህዝብ ግንኙነት ኃላፊ አቶ መሐመድ ሰይድ ለሮይተርስ የዜና ወኪል የኢንተርኔት መዘጋቱን አስመልክቶ እንደተናገሩት በአሁን ሰዓት የአስረኛና የአስራ ሁለተኛ ብሔራዊ ፈተና በመሰጠት ላይ በመሆኑ የዛሬ ዓመት ያጋጠመው የፈተና ሾልኮ መውጣት መልሶ እንዳያጋጥም መከላከልን ዓላማ ያደረገ ነው ብለዋል። ባለፈው ዓመት በኢትዮጵያ በኦሮሚያ ክልል ተቀስቅሶ በነበረው ተቃውሞ ምክንያት ተማሪዎች በአግባቡ ትምህርታቸውን ስላልተከታተሉ የፈተና መስጫው ቀን ሊራዘምላቸው ይገባል የሚል አቋም ባራመዱ ወገኖች አንድ ፈተና ሾልኮ መውጣቱ ይታወሳል። የሕዝብ ግንኙነት ኃላፊው አቶ መሐመድ የሚሉትም ይህ ጊዜ እንዳይደገም ለመከላከል ተማሪዎች አእምሯቸውን ከጫና ነፃ አድርገውና ፈተናቸው ላይ ትኩረት በማድረግ ሳይረበሹ ለመፈተን እንዲችሉ ነው ብለዋል ኃላፊው። ኢንተርኔቱ ላይ የተጣለው የእገዳ ገደም መቼ እንደሚነሳ አላብራሩም። ግንቦት 22 የተጀመረው ፈተና ግን እስከ ሰኔ አንድ ድረስ እንደሚቆይ ታውቋል። ከሞባይል የኢንተርኔት አገልግሎት በተጨማሪም ሮይተርስ የአይን ማኞቹን ጠቅሶ እንደዘገበው የገመድ አልባ ኢንተርኔት አገልግሎትም ተቋርጧል። በዚህ ላይ የኢትዮጵያን ጉዳይ በቅርብ የሚከታተሉ ሁለት ወጣት የዩኒቨርሲቲ መምህርና የድረ ገጽ ጸሐፊዎችን ጋብዤ ጠይቄያቸዋለሁ። በአምቦ ዩኒቨርሲቲ መምህርና የኢንተርኔት ጸሐፊው አቶ ስዩም ተሾምና የቀድሞ የአምቦ ዩኒቨርሲቲ መምህር እንዲሁም የድረገጽ ጸሐፊው አሁን ደግሞ በኒውዮርክ ዩኒቨርሲቲ የሕግ ትምህርት ክፍል ሪሰርች ፌሎ አቶ ዘላለም ክብረት ናቸው። ዘላለምን የኢትዮጵያ መንግስት ኢንተርኔቱን የዘጋው ተማሪዎቹን በአግባቡ እንዲፈተኑ ለማስቻል ለአንድ ሳምንት ከሆነ የተዘጋው ምን ችግር ያመጣል ብዬው ነበር። ብዙ ችግር አለው ብዬ አስባለሁ። ግን መጀመሪያ ነገሮች እንዳስተካክለው ለመረዳት ኢንተርኔቱ አሁን ሙሉ ለሙሉ ተዘጋ እንጂ ከሁለት ሺ ስምንት የካቲት ጀምሮ በተለያዩ የሀገሪቱ ክፍሎች ሶሻል ሚዲያዎች በተለይ አይሰሩም፣ በተከታታይ ማለት ነው። እንደ አሁኑ ሙሉ ለሙሉ በሀገሪቱ መዘጋት ልዩ ያደርገዋል እንጂ ይሄ የቆየ ነገር ነው። ኦልሞስት አመት አልፎታል። ይሄ መዝጋት በደንብ በየቦታው እየመረጡ ሶሻል ሚዲያዎችን ማስቆም ሶሻል ሚዲያ በአጠቃላይ ደግሞ በሀገሪቱ ውስጥ ሜጀር የሚባሉ የሶሻል ሚዲያ ቱልስ ካለፈው ጥቅምት ጀምሮ ደግሞ ከጥቅምት ለዘጠ ሙሉ ለሙሉ ዝግ ናቸው። ሰው የሚጠቀመውን በሌላ መንገድ ነው። አሁን የበለጠ የተዘጋው ምድር በአጠቃላይ ምንም አይነት ኮኔክሽን እንዳይኖር አድርጎ ሙሉ ለሙሉ ሞባይል ኢንተርኔትንም ብሮድባንድም ሁሉም ነገር እንዳይሰራ ነው የተደረገው። በዚህ አግባብ መረዳት ያስፈልጋል ብዬ አስባለሁ። መጀመሪያ አዘጋቡ ከዛ ስቀጥል ደግሞ ምን ችግር አለው ያልሽኝ፣ እኔ በጣም መሰረታዊ ችግር የሚመስለኝ መንግስት ኢንተርኔትን እንደ ጥፋት ነገር ነው የሚቆጠው። ተማሪዎች ዲስትራክት እንዳይሆኑ እያለ ነው አሁን። ራሱ ተማሪዎቻችን እንዳይረበሽ ሆኖ እስኪ ይቀጥላል፣ እስከ አስር ቀን ወይም ከዛም ሊቀጥል ይችላል አናውቅም ይላሉ ማለት ነው። ኢንተርኔቱን እንደ ዲስትራክቲንግ ቱል ነው መንግስት የሚቆጥረው። ይሄ ነው የመጀመሪያው በጣም መሰረታዊ ችግር የሚመስለኝ እንደ አንድ የልማት አካል ብዙ ሰዎች አሉ በኢንተርኔት ላይፋቸው የሚወሰን ማለት ነው። ብዙ ተማሪዎች አሉ ኢንተርቪው የሚደረጉ ውጭ ሀገር የሚማሩ ይህ ሁሉ መንግስት ሕክምና የሚከታተል አለ። በዚህ ዘመን ብዙ ቀጠሮ ያለው ሰው አለ። ያ ሁሉ እንዳይደረግ ሙሉ ለሙሉ መዝጋት ማለት እንዴት፣ በአንድ ሀገር ላይ የኢንተርኔትን ሙሉ ለሙሉ መዘጋት መቀበልን ቀርቶ ማሰብ ይከብዳል። የሚለው ዘላለም መጀመሪያ መንግስት ኢንተርኔትን እንደ ጥፋት ለማጥፋት ሀይል ነው የሚቆጥረው፣ ይላል እንደ አንድ የልማት አካል ለህብረተሰቡ አስፈላጊ የሆነ ነገር አድርጎ አይወስደውም ብዬ ያስባል። ከዛ ውስጥ ደግሞ ፖለቲካል ኢምፕሊኬሽን አለ። ነገር ለዚህ ሲፈጠር መንግስት ኢንተርኔቱን እያቋረጠ ሰዎችን በመሸበብ ሰዎች እንዳይናገሩ በማድረግ ነገሮችን አስቆማለሁ ብሎ ነው የሚያስበው። ይህ ፈተና ሊኪንግ የሚባለው ጉዳይ የጀመረው ፖለቲካዊ በሆነ ምክንያት ነው። ፖለቲካሊ ነው የጀመረው አምና በነበሩ ተቃውሞዎች ምክንያት ፖለቲካዊ መፍትሄ መስጠት ሲገባው ለዛ ፖለቲካዊ ችግር ቴክኖሎጂውን ነው እንደገና አሁን መንግስት የሚያጠቃው ማለት ነው። ይሄ ቴክኖሎጂ ወደኋላ ያስቀራል ብዙ ልጆች የኢትዮጵያውያን ከሌላ የአገር እኩሎቻቸው ጋር እኩል እንዳይራመዱ ያድርጋል። ኢኮኖሚውን ብዙ ይጎደዋል። እያለን በሄድ እንችላለን። ነገር ግን መሰረታዊ ያልኩሽ ይሄ መንግስት ለኢንተርኔት ያለው አተያይ የጥፋት አካል አድርጎ ማሰቡ ነው ስህተት የሚመጣ። መምህሩና የድረገጽ ጸሐፊው ስዩም ተሾመ መንግስት ለኢንተርኔት መዘጋት የሰጠው ምክንያት ላይ ጥርጣሬ አለው። መንግስት እንደ መንግስት ግልጽነትና ተጠያቂነት ያለው ስራና አሰራር በራሱ የሌለው መንግስት እንደገና በህዝብ መገናኛ ብዙሀን በተደጋጋሚ ተአማንነት የጎደላቸው ከሁነት ታቁ መረጃ ውስጥ የነበረ መንግስት አሁንም ቢሆን እዚህ ከኢንተርኔት መጣል ጋር ተያይዞ የሚሰጠው መረጃ ለረጅም ጊዜ በህዝብ ዘንድ ተቀባይነት ተአማኝነት መረጃ ስለሰጠ ረ ህዝቡ በማህበረሰቡ ዘንድ ያለው ቅቡልነት ወይም ደግሞ አሁኑ የመቀበል ጉዳይ በጣም የተመናመነበት ያለበት ሁኔታ ነው ያለው እና ከዚህ አንጻር ኢንተርኔት የዘጋዎች በዋናነት ከፈተናው ጋር በተያያዘ ተሰርቆ እንዳይወጣ ነው ብሎ እንኳን ቢል ማህበረሰቡ ዘንድ የሚፈጥረው ጥርጣሬ ነው እንጂ ማህበረሰቡ ነገር አብሮ ብሎ ይሄ እንግዲህ ለማህበረሰቡ ጠቃሚ የሆነ መረጃ ተግባር ስለሆነ እንቀበል ብሎ አይልም። ምንድን ነው የሚፈጥረው ጥርጣሬ ነው የሚፈጥረው ያ ጥርጣሬ ደ በማህበረሰቡ ዘንድ ይሄኔ ፈተናው ተፈርቆ ስለወጣ ነው የተዘጋው ብሎ ሊያስብ ይችላል። አይ መንግስት በራሱ ብልጽነት ተጠያቂነት የሌለው እስከሆነ ድረስ ስራና አሰራሩን ተጠያቂነት አለው ኃላፊነት በጎደለ መልኩ በሚሰራ በተደጋጋሚ ሲሆን በነበረበት ሁኔታ ይሄ በማህበረሰብ ደረጃ ያለው እሴት ተመናምኖ አሁን በተማሪዎቻችን የወደፊት እድልና ጣፈንታ ላይ እንደዚህ ቁማር የሚጫወት አይነት ነገር ሊከሰቱ ይችላል እና መዘጋቱ፣ እሱ አንድ ነገር ነው። ይሄ በራሱ ምን ያህል እርቀት ያስገደና ብለ ስቲ ምትን አይልም። ሁለተኛ ነገር ደግሞ መታሰብ ያለበት አሁን ይህ ማትሪክ ፈተና ደግሞ ሀገር አቀፍ ፈተና ስለመጣ ብቻ ሳይሆን እኛ እኮ በየጊዜው ነው ዘጋው። ባለስልጣን ሲመጣ ነው የሚዘጋው። ረብሻ በተነሳ ቁጥር ነው የሚዘጋው። ያ ስለሆነ ይህና የተለመደ ነገር ሆኗል ለእኛ ማለት ይቻላል። በኢትዮጵያ ዘመናዊ ትምህርት ከተጀመረ ካለፉት ሀምሳና ስልሳ ዓመታት ጀምሮ ፈተና ሲሰጥ እንደነበር የገለጸው ስዩም እንዲህ ያለ ነገር ያጋጠመው ባለፈው ዓመት ብቻ ነበር ሲል ያስታውሳል። ታዲያ በዚህ ጊዜ ውስጥ መንግስት ለምን ሁኔታውን አላስተካከለም ሲል ይጠይቃል። አሁን የተደረገው ነገር ዲ አቋራጭን መጠቀምና ኢንተርኔቱን መዝጋት። ይሄ ኢንተርኔቱን መዝጋት ከአለም እኮ አንድ መቶ ሰባ ሶስተኛ ደረጃ ነው ያለችው ኢትዮጵያ። በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ መሰረተ ልማት ስትገበቀም የአለም የመጨረሻ ጫፍ ያለች ሀገር ናት። ሁለት ፐርሰንት እኮ የማይሞላ ማህበረሰብ ነው የኢንተርኔት አክሰስ ያለው። በዚህ አይነት ማህበረሰብ ውስጥ ኢንተርኔትን መዝጋት እና በዚህ መልኩ ነገሮችን ለመቆጣጠር መሞከር ቅድም ዘላለም እንዳለ እንደው የጥፋት መሳሪያ አድርጎ ከመውሰድ የመነጨ ነው እና አንድ ነገር ግን እዚህ ጋር መጨመር የምንፈልገው ነገር የኢንተርኔት ኔትወርኩ አለ አሁን ግን ኢንተርኔቱ አይሰራም። ስንመለከተው ግን ምንድን ነው የሚያደርገው? የኢንተርኔት ሂሳብ ይቆጥራል። ኢንተርኔቱን ከፍተሽ ብታዩ ኮኔክሽን ከብተሽ ብታዩ ሳንቲም ይወስዳል። ዳታ ይዞች ላይ ገብተሽ ማየት ትችያለሽ። ትላንትና ሙሉ ለሙሉ ሙሉ ቀን ኢንተርኔት አልነበረም ግን ወደ ዘጠና ስድስት ሜጋባይት ተጠቅመሃል ብሎ ነው ስማርትፎኑ የሚያሳየኝ እና ይሄ ራሱ በጣም ሀላፊነት የጎደለው ተግባር አይደለም ኢንተርኔት ከተዘጋ ሙሉ ለሙሉ መዘጋት አለበት ተዘግቷል ብለን እንደገና ደግሞ ኢንተርኔት አገልግሎቱን ሳናገኝ የአገልግሎት ክፍያ መክፈላችን ምን ያህል አግባብ ነው ሀላፊነት የጎደለው ተግባር አይደለም ማለት ይቻላል አሳዛኝ ነው በጣም ዘላለም በበኩሉ መንግስት በዚህ ጉዳይ ላይ መፍትሄ ብሎ የወሰደው እርምጃ የሚያመላክተው የቢሮክራሲውን ደካማነት ነው ይላል። በሚስጥር መያዝ ያለበት የመንግስትን ስራ በሚስጥር መያዝ የማይችል ከሆነ ቢሮክራሲ፣ ነገ የመኪና አደጋን ማቆም አልቻልንም ብለው መንገድ እንዲዘጉ እንደማለት ነው። ምንም ሎጂካሊ ይሰራል እንደዚህ ነው የተደረገው ማለት ነው። ይህ ቢሮክራሲ በጣም ተዳክሟል። ምንም ካለፈው አመትም ይማር አልቻለም። ከስተት አይማርም። እንደ በፊት እንኳን መቀጠል አልቻለም ማለት ነው። እንደዚህ አይነት ድራስቲክ የሆነ በጣም በዚህ ዘመን የማትጠብቂው አይነት እንዲህ አይነት ሜዥር እወስ ለማረም የሞክር ከሆነ እንዲህ የሆነ መቀጠል በጣም ከባድ ነው ለሀገሪቱ ራሱ። ለአቅም ተመጣጣኝ የሆነ የኢንተርኔት አገልግሎት አቅርቦት ጥምረት ወይም አላያንስ ፎር አፎርደብል ኢንተርኔት የተባለ ዓለም አቀፍ ድርጅት ዝቅተኛና መካከለኛ ገቢ ያላቸውን ሀገራት የኢንተርኔት አቅርቦት ባወዳደረበት በዚህ ዓመት ጥናቱ በኢትዮጵያ ውስጥ የኢንተርኔት አገልግሎት ውስንና ውድ መሆኑን በመግለጽ ከ55 ሀገራት ኢትዮጵያን 55ኛ ደረጃ ላይ አስቀምጦ ውድ ሀገር ናት ብሏታል። በሌላ በኩል መቀመጫውን በዋሽንግተን ዲሲ ያደረገው ፍሪደም ሀውስ የተባለ ዓለም አቀፍ ድርጅት በ2016 ና 17 የዓለማት የኢንተርኔት ነጻነት ደረጃን ይፋ ባደረገበት ሪፖርቱ ኢትዮጵያ ከአፍሪካ ሀገራት የኢንተርኔት ነጻነትን በመገደብ አንደኛ ስትሆን ከ65 ሀገራት ደግሞ በአራተኛ ደረጃ ነጻነትም ገዳቢ ሀገር ብሏታል። እነዚህን ዓለም አቀፍ ሪፖርቶች የኢትዮጵያ መንግስት በተደጋጋሚ ማስተባበሉ ይታወሳል። አመሰግናለሁ ጽዮን፣ ለዘገባው። ወደ ተከታዩ ዘገባ እናልፋለን። የኢትዮጵያ ብሔራዊ አንድነት ጉባኤ በሲያትል ባለፈው ቅዳሜና እሁድ ግንቦት 19 ና ግንቦት 20 2009 ዓ ም የምዕራብ ዩናይትድ ስቴትስዋ ዋሽንግተን ግዛት ውስጥ በሲያትል ከተማ ተጠርቶ የነበረው የኢትዮጵያ ብሔራዊ አንድነት ጉባኤ ሲጠናቀቅ ባወጣው የአቋም መግለጫ ይህ በዓይነቱ የመጀመሪያ ነው የተባለ የንግግር መድረክ በቀጣይነት በየዓመቱ በተለያዩ ከተሞች እንዲዘጋጅ ወስኗል። ሰሎሞን አባተ ተጨማሪ አለው። ብሔራዊ አንድነቷ የተጠበቀ ሰላም የሰፈነባትና የበለጸገች አንዲት ኢትዮጵያን ማየት ሲያትል ዋሽንግተን ላይ ግንቦት 19ና 20 የተካሄደው የኢትዮጵያ ብሔራዊ አንድነት ጉባኤ ታዳሚዎች ራዕይ ነው። ተሳታፊዎቹ ባወጡት ባለ 10 ነጥብ የአቋም መግለጫ ላይ የአጭርና የረጅም ጊዜ ትልማቸውን አስፍረዋል። ሀገራችን በሽግግር ሂደት አልፋ በህዝብ ነፃ ምርጫ ላይ ወደ ተመሠረተ ዴሞክራሲያዊ መንግሥታዊ ሥርዓት እንድትሸጋገር ማስቻል፣ ለሁላችንም የምትመች ሰብአዊ መብቶች የሚከበሩባት፣ እውነተኛ እኩልነት ፍትሕና የሕግ የበላይነት የተረጋገጡባትና ዘላቂ ሰላም የሰፈነባት ዲሞክራሲያዊት አገር እንድትኖረን ማድረግ ይላል ሰነዱ። ይህ ጉባኤ ሲዘጋጅ ዋነኛ ዓላማው አንድ ግዙፍ ተልእኮን ማሳካት ነበር። ሳንሰለች መወያየት አለብን። መተማመን የሚባለው ነገር ሊመጣ የሚችለው በመነጋገር ነው። መነጋገር ያቀራርባል። መነጋገር መተማመንን ይወልዳል። ዶክተር አሸናፊ ጎሳይ የኢትዮጵያ ብሔራዊ አንድነት ጉባኤ በሲያትል ሊቀመንበር ናቸው። ጉባኤውን ያዘጋጁትም ኢትዮጵያውያን ዜጎች እንጂ የፖለቲካ ፓርቲ አለመሆኑን ማንም የፖለቲካ ድርጅት እገዛም እንደሌለበት ተናግረዋል። ዶክተር አሸናፊ ስፖንሰሮች ብዙ ናቸው። በአብዛኛው ኢትዮጵያውያን በሲያትልና አካባቢዋ የሚኖሩ ነዋሪዎች፣ ቢዝነስ ግለሰቦች ከኪሳችን እያዋጣን ነው። ይህንን ነገር ስፖንሰር አድርገን ኦርጋናይዝ ያደረግ ነው። የፖለቲካ ድርጅት አለ ስፖንሰር ያደረገው በፍጹም የለም። እኛ አንደኛ የፖለቲካ ድርጅትንም አልጋበዝንም። የጋበዝነው ግለሰቦችን ነው። የጋበዝነው ታዋቂ እና በኢትዮጵያ ፖለቲካ ውስጥ ተጽዕኖ ፈጣሪ ናቸው ያልናቸውን እንጂ በፍጹም ከማንኛውም የፖለቲካ ድርጅት ጋር ግንኙነት የለንም። የፖለቲካ ድርጅትን አልጋበዝንም። ጉባኤው እጅግ የተሳካ ነበር ብለዋል። ዶክተር አሸናፊ ለምን ይሄ ጉባኤ እጅግ የተሳካ ነው የሚያሰኘው ነገር ምንድን ነው? ያቀደውን እንደ ግብ ያስቀመጠውን ነገር ማሳካት መቻሉ ነው። የመጀመሪያው እና ዋነኛው ግቡ ላለፉት ብዙ ዓመታት በብሔር፣ በሃይማኖት፣ በፖለቲካ አመለካከታቸው ተለያይተው የነበሩ የኢትዮጵያ ልጆችን አንድ ላይ በማምጣት እንዲገናኙ፣ እንዲነጋገሩ፣ ሰላም እንዲባባሉ ማስቻል ነው። ያንን አሳክተናል። ቀድሞ የማይገናኙ ቀድሞ የማይነጋገሩ ሰዎችን ወይም የፖለቲካ አቋም ያላቸውን ነው አሁን ማገናኘት የቻላችሁት? አዎ እንግዲህ ቀደም ብሎ ከመጀመሪያው በተማሪዎች ንቅናቄ ጊዜ ጀምሮ አብረው የነበሩ ግን በተለያየ አቅጣጫ ይዘው በመሄድ የተለያዩ ለምሳሌ፣ አንድ ገበታ ላይ ከጉባኤው በፊት ባለ እራት ላይ አንድ ማዕድ ላይ የተገኙት ሰዎች በአንድ ወቅት አብረው ተማሪ የነበሩ ከዛም በኋላ የተለያዩ የተለያየ አቅጣጫ ይዘው ለመገዳደል የሚፈላለጉ የነበሩ ናቸው። ለምሳሌ የኢሕአፓ መስራች ከነበሩት ውስጥ እነ ፕሮፌሰር ጌታቸው በጋሻው እዛ ተቀምጠዋል። የህወሓት መስራች የነበሩት ዶክተር አረጋዊ በርሄ እዛው ጠረጴዛ ላይ ነበሩ። የደርግ ከፍተኛ ባለስልጣን የነበሩት ሻለቃ ዳዊት ወልደ ጊዮርጊስ እዛ ላይ ነበሩ። የኦነግ ከፍተኛ አመራር የነበሩት ዶክተር በያና ሶባ እዛ ጋር ነበሩ። ተመልከት እንግዲህ አንድ ማዕድ ላይ ቁጭ ብለው ተገናኝተው ተነጋግረው ሰላም ተባብለው ያለፈ ታሪካቸውን መልሰው ሲነጋገሩ በጣም ደንቅ ነበረ እና ይሄ አንድ ትልቅ ስኬት ነው በራሱ የኢትዮጵያ የፖለቲካ ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል የሚሉት የጉባኤው ተሳታፊዎች ፍላጎታቸውም ራዕያቸውም ሰላማዊት ኢትዮጵያ መሆኗን ደጋግመው ቢናገሩም ተጨባጭ ሁኔታዎች ግን ብዙ አማራጮች የተደቀኑበትን አዝማሚያ መፍጠሩን ተናግረዋል። ሌሎቹ አማራጮች በጠረጴዛ ዙሪያ ላይ የማይመጣ ከሆነ እኮ ባለፉት ሁለት አመታት የተከሰተው ህዝባዊ እምቢተኝነት ሌላው አማራጭ ነው ማለት። በኦሮሚያ የተቀሰቀሰው ህዝባዊ አመት፣ ይሄ ስርዓት በቃኝ፣ ሊቀየር ይገባዋል ወደ ዲሞክራሲያዊ ስርዓት መሸጋገር አለብን። ነገሮቹ አንዳንዶቹ ሎካል ናቸው። የመሬት ጥያቄ ሊሆን ይችላል። የኢኮኖሚ ጥያቄ ሊሆን ይችላል። የፖለቲካ አስተዳደራዊ ችግር አለ የሚል ሊሆን ይችላል። ብቻ ህዝቡ ይህ ገዢው ፓርቲ በያዘው መንገድ መቀጠሉን አለመቀበሉን ያሳየበት ነው። አማራ ክልልም እየተካሄደ ያለው ህዝባዊ እንቢተኝነት የሚያሳየው ይሄ ነው። በሰላማዊ ድርድር፣ በዲሞክራሲያዊ እና ነፃ ምርጫ ለውጥ መምጣት ካልቻለ የሚቀጥለው እንደዚህ አይነት ህዝባዊ እንቢተኝነትን ያስከትላል ማለት ነው። ስለዚህ እሱኛው ጥሩ አማራጭ አይደለም። ይሄንን ሲሉኝ ትንሽ ግልጽ ለማድረግ የኃይል መንገድ የግጭት መንገድ፣ የጦርነት መንገድ፣ የትጥቅ መንገድ እንደ አማራጭ ሊመጣ ይችላል የሚል ሀሳብ አላችሁ ማለት ነው? አብሶሉት እየመጣ ነው እኮ። ሊመጣ ይችላል ሳይሆን እየሆነ ያለው ነገር እኮ ይሄ ነው። ሌላውን መንገድ በሙሉ እየተዘጋ እየጠበበ ሲሄድ፣ በምርጫ ለውጥ እንደማይመጣ ሲያውቁ፣ በሰላማዊ ድርድር ለውጥ ሊመጣ እንደማይችል ሲያውቁ፣ ሁሉ ነገር ሲዘጋ፣ በሩ ሁሉ ሲዘጋ እንግዲህ ሰው እየሰበረ መውጣት ጀመረ እኮ። ስለዚህ ይሄ ያለ ነው እየታየ ያለ ነገር ነው እና ስጋት ውስጥ የከተተን ነገር ይሄ ነው። ይሄ አካሄድ ጥሩ አይደለም። በሀገራችን ሰላምን ሊያመጣ አይችልም። በተለይ ዘላቂ ሰላምን ሊያመጣ አይችልም። ለውጥ ሊያመጣ ይችል ይሆናል። ስለዚህ የስርዓት ለውጥ የሚመጣባቸውን ሌሎች አማራጮች ቢሞከሩ ጥሩ ነው። ስለዚህ አጋር ሊሆን የሚችል የነበረው የለውጡ ህዋት ያደግ እነዚህን ጥሪዎች ተቀብሎ ሁሉንም የሚቃወሙትን በሽብርተኛነት ከመፈረጅ ይልቅ እንደ አጋር አይቶ ቆም ብሎ እነዚህም የኢትዮጵያ ልጆች ናቸው፣ እነዚህም ለሀገራቸው የሚጨነቁ ናቸው። ስለዚህ ከእነሱ ጋር እንነጋገር የሚልበት ደረጃ ላይ እንዲደርስ ነበር የሚጠበቀው። አሁንም አልመሸም ወደ ጠረጴዛው ቢመጡ የተሻለ ነው ብዬ ያምናለሁ። በዚህ መግለጫችሁ ላይ ወያኔ፣ የወያኔ ጦር፣ ህወሀት ህወሀት፣ ኢህአደግ እርስዎም አሁን ሲገልጹልኝ በዚህ ቃለ ምልልስ ውስጥ ህወሀት ወያኔ እያላችሁ ነው የምትናገሩት። ኢህአደግ ደግሞ ግንባር መሆኑን የተለያዩ ፓርቲዎች ግንባር መሆኑን እንዲሁም ሌሎችም የግንባሩ አባላት ያልሆኑ አጋሮችም እንዳሉት የሚናገር ገዢ አካል ነው በኢትዮጵያና ለምንድን ነው እንደዚህ አተኩራችሁ ነጥላችሁ በአን የግንባሩ አካል ላይ ማነጣጠር የፈለጋችሁት? ይሄ እንግዲህ ለረጅም ጊዜ ጥናት የተደረገበት በተግባርም ያየነው ለሀያ ስድስት አመታት የኢትዮጵያን ፖለቲካ የኢትዮጵያን ሴኪሪቲ የኢትዮጵያን ኢኮኖሚ በከፍተኛ ደረጃ እያሽከረከረ ያለው ህወሓት ነው። ግንባር ተፈጥሯል የስ ለዛም ነው እንግዲህ ሁለቱንም አያይዘን የምንጠቅሰው ነገር ግን ስልጣኑን በበላይነት የተቆጣጠረው አሁንም ቢሆን ህወሓት ነው። ይሄ ግልጽ ነው። የመከላከያ ሰራዊቱ ከፍተኛ አዛዦች ሙሉ ለሙሉ ማለት ይቻላል የህወት ሰዎች ናቸው። ሴኪሪቲንም እንደዚሁ የሚቆጣጠሩት እነሱ ናቸው። ስለዚህ እነሱ የሚመሩት ነው ብንል እየተጋነነ አይደለም። ይሄ በጣም ግልጽ ነው ለሁላችንም። ለዚህም ነው አትኩሮት ሰጥተን ህወሓትን አጉልተን የምናሳየው የሽግግር ሂደት ሊመራ የሚችል ሁሉን አሳታፊ የሆነ ብሔራዊ ምክር ቤት በአጭር ጊዜ ለመመስረት የሚያስችል ጥናት የሚያደርግ ከሌሎች ተመሳሳይ ጥረት ከሚያደርጉ ወገኖች ጋር በቅንጅት የሚሠራና እና የኢትዮጵያ ብሔራዊ አንድነት ጉባኤ ቀጣይነት ባለው መልኩ በየዓመቱ በተለያዩ ከተሞች እንዲደረግ የሚያስተባብር ያለውን ኮሚቴ አቋቁሟል። ይህ ጉባኤ በጉባኤው ላይ በክብር እንግድነት ተገኝተው የመክፈቻ ንግግር ያደረጉት ፕሮፌሰር መስፍን ወልደ ማርያም ናቸው። ከዶክተር አሸናፊ ጎሳይ ጋር የተደረገውን ሙሉ ቃለ ምልልስ ከዌብሳይታችን ማግኘት ይቻላል። የአርብ ምሽት ዝግጅታችን ይቀጥላል። አድማጮች ተከታዩ ዝግጅት አፍሪካ በጋዜጦች ይሆናል። አዘጋጅና አቅራቢ አዳነች ፍሳሐዬ። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ የኢንተርኔት ተደራሽነት እገዳ ፈተና እስከሚያልቅበት ጊዜ ድረስ እንደሚቀጥል ተገለጸ። ጥንታውያኑ ቅድመ ሰዎች በሁለት እግር ይራመዱ እንደነበር የሰላም ቅሪተ አካል ማረጋገጡ ታወቀ። የኬንያ ከፍተኛ ፍጥነት ያለው የባቡር መጓጓዣ ተመርቆ ተከፈተ። የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። የኒውዮርክ ፖስት ጋዜጣ ድረገጽ ኢትዮጵያ የሁለተኛ ደረጃ ትምህርት ቤት ፈተና ወረቀቶች በማኅበራዊ ሚዲያ እንዳይወጡ ለመከላከል ስትል የድረገጽ ተደራሽነት ቢያንስ እስከ መጪው ሐሙስ ድረስ እንደዘጋች ትላንት አንድ የመንግስት ባለሥልጣን ገለጹ። በብዙ መቶ ሺዎች የሚቆጠሩ የሁለተኛ ደረጃ ተማሪዎች ፈተና የሚወስዱበት ጊዜ ደርሷል። ባለፈው ዓመት የፈተና ወረቀቶች ተሰርቀው በድረገጾች በተሰራጩበት ወቅት መንግስት የፈተናውን ጊዜ ለማስተላለፍ ተገዷል። አሁን የኢንተርኔት ተደራሽነት የተዘጋው ታዲያ ባለፈው ዓመት የሆነው እንዳይደገም ነው ሲሉ በመንግስት ኮሚኒኬሽንስ ጉዳይ የህዝብ ግንኙነት ዳይሬክተር አቶ መሐመድ ሰይድ ለሮይተርስ የዜና አገልግሎት መናገራቸውን የኒው ዮርክ ፖስት ጋዜጣ ድረገጽ ዘግቧል። አቶ መሐመድ ገዳው የሚነሳበትን ጊዜ በውል ባይናገሩም ፈተና እስከሚያልቅበት ጊዜ ድረስ የሚዘልቅ መሆኑን እንደገለጹ ድረገጹ ጠቁሟል። ባለሥልጣኑ አያይዘውም የተቋረጠው የሶሻል ሚዲያ ተደራሽነት እንጂ ለአይሮፕላኖች በረራ መመዝገቢያ ኢንተርኔት የሚያስፈልጋቸው የባንኮች ስራ አልተቋረጠም ብለዋል። የሮይተርስ የዜና አገልግሎት ማኞች ዋይፋይና ተንቀሳቃሽ ስልክ የኢንተርኔት ተደራሽነት መዘጋቱን የኤምባሲዎችና የዓለም አቀፍ ድርጅቶች የኢንተርኔት ተደራሽነት ግን እንዳልተቋረጠ ማረጋገጡን የኒውዮርክ ፖስት ጋዜጣ ድረገጽ ጠቅሷል። አምናና አቻምና ኢትዮጵያ ውስጥ ተቃውሞ ይካሄድ በነበረበት ወቅትም የኢንተርኔት ተደራሽነት ዘግታ እንደነበር ዘገባ ውስቷል። አያይዞም ዘገባው ነቀፌታዎች እንደሚሉት መረጋጋት በሌለባቸው ሶማሊያና ሱዳን መሀል ያለችው ጠቃሚ የምዕራብ ሀገሮች አጋር ሀገር በብሔራዊ ጸጥታ ሰበብ ነጻነትን ትገድባለች፣ ይላል የኒውዮርክ ፖስት ጋዜጣ ድረገጽ። የዋሽንግተን ፖስት ጋዜጣ ድረገጽ ደግሞ የ3.3 ሚሊዮን ዓመታት ዕድሜ ያላት ሕፃን ልጅ ቅሪተ አካል ለተመራማሪዎች የሰው ልጅ አዝጋሚ ለውጥን ለመረዳት እድል እንደከፈተላቸው ይገልጻል። በኢትዮጵያ ሰላም፣ በተቀረው ዓለም ደግሞ ዲኪካ ቤቢ የሚል መጠሪያ የተሰጣት ህፃን ቅሪተ አካል መጀመሪያ በሰሜን ምስራቅ ኢትዮጵያ የተገኘው የፊቷ ቅሪተ አካል ሲሆን ተመራማሪው ዘርሰናይ አለም ሰገድ እንዳዩት ታሪካዊ ግኝት መሆኑን ገምተው እንደነበር ጽሑፉ ይገልጻል። እንደገመቱትም ከዚያ በኋላ መንጋጋዋ፣ የጭንቅላቷ ክፍል፣ የትከሻዋ ክፍሎችና የጎን አጥንቷ ቀስ በቀስ እንደተገኙ ዋናው ነገር ደግሞ ከዚህ ቀደም በተገኙት ቅሪተ አካላት ባልታየ መልኩ የተሟላ አከርካሪ አጥንት መገኘት መሆኑን ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሁፍ ጠቅሷል። ሰላም ከተገኘች ለ17 ዓመታት የሚጠጋ ጊዜ ያለፈ ቢሆንም በአርኪዮሎጂ ማለት በሰው ልጅና በቅድመ ሰው ጥናትና ምርምር ታሪክ ውስጥ በተለይም የሰው ልጅ አዝጋሚ ለውጥን በመረዳት ተግባር እጅግ በጣም ትልቅ ግኝት ከሚባሉት መካከል ሆኖ መቀጠሉን ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሁፍ አውስቷል። የሰላም ቅሪተ አካል ስለ ጥንታውያኑ ዘመዶቿ ብዙ ለመማር ያስቻለ ነው። በተለይም ግን የሚያስገርመው ግኝት ቆሞ ለመሄድ የሚያስችለው አከርካሪ አጥንቷ መሆኑን አቶ ዘርዕሰናይ አለም ሰገድ ማስረዳታቸውን ጽሑፉ ገልጿል። በእሷ ዘመን የነበሩት ዘመዶቿ ምን ይመስሉ እንደነበረ አቶ ዘርእሰናይ ሲያስረዱ አንድ የጥንቱን የሚያሳይ ማሽን ተገኝተው ጥንታውያኑ ሰዎች ተሰልፎ ቢታዩ ዝንጀሮ በሁለት እግር እየሄደ ነው እንዴ? ባልክ ነበር ሲሉ ተመራማሪው አቶ ዘርእሰናይ ዓለምሰገድ መናገራቸውን ጽሑፉ ገልጿል። በያዝነው ሳምንት በብሔራዊ ሳይንስ አካዳሚ መጽሔት ላይ ታትሞ የወጣው ግኝት የአከርካሪው አጥንት አሰላለፍ፣ ቁጥሩና አቀማመጡ የሰዎችን አይነት እንደሚመስል ለመጀመሪያ ጊዜ ለማወቅ መቻሉን ያሳያል። በእርግጥ የቀደሙት ጥንታውያን ዝርያዎችን ቢሆኑ ቆመው በሁለት እግር ይራመዱ እንደነበር የሳይንስ ጠቢባን የሚያውቁት ነገር ቢሆንም የሰላም አከርካሪ አጥንት ክፍሎች ናቸው ጥንታውያኑ ሰዎች በሁለት እግር ይሄዱ እንደነበር ለማረጋገጥ ያስቻሉት ይላል ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሁፍ። አቶ ዘረሰናይ ዓለምሰገድን የመሳሰሉት የምርምር ምሁራን ጥናትና ምርምር የሚያካሄዱት የቅድመ ሰው ዘሮች በሁለት እግር መራመድ የጀመሩት መቼ እንደነበር፣ ዛፍ ላይ መኖር የጀመሩበት ጊዜ ውሎ አድሮ ቆመው የሚራመዱና ሯጮች የሆኑበት ተባዝቶ አፍሪቃን ሞልተው ወደ ተቀረው ዓለም ክፍሎች ለመስፋፋት የቻሉበት መቼና እንዴት እንደነበረ ለማወቅ መሆኑን ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሁፍ አስነብቧል። የሲኤንኤን ድረገጽ ላይ የወጣ ዘገባ በበኩሉ ምስራቅ አፍሪካ ከምንጊዜም በበለጠ ተደራሽ ሆናለች በማለት ይጀምራል። ከኬንያ ነጻነት በኋላ ትልቁ የመሠረተ ልማት ውጥን የሆነው 38 ቢሊዮን ዶላር የፈጀው በቻይና የተሠራው ከፍተኛ ፍጥነት ያለው የባቡር ሐዲድ ለሁለት ዓመታት ያህል ሲገነባ ቆይቶ ስራ መጀመሩን ጽሑፉ አውስቷል። የ300 ማይል ርቀት ያለው የባቡር ሐዲድ ሞምባሳ ወደብን ከመዲናይቱ ናይሮቢ ጋር ያገናኛል። በቻይና የመንገድና የድልድይ ኮርፖሬሽን የተሰራው የባቡር ሐዲድ 90 ከመቶ የሚሆነው የመስሪያው ገንዘብ ከቻይናው ኤግዝም ባንክ የተገኘ ብድር ሲሆን ኬንያ እንደ አውሮፓ አቆጣጠር በ1963 ዓ ም ከቅኝ አገዛዝ ነጻ ከወጣችበት ጊዜ አንስቶ የሀገሪቱ ትልቁ ውጥን ነው። ሀገሪቱ ራስ ገዝነቷን ካረጋገጠችበት እለት በመነሳት ማዳርካ ኤሌክትሪክ በሚል ተሰይሟል ይላል ጽሁፉ። የኬንያው ፕሬዚደንት እሁሩ ኬንያታ አዲሱ ባቡር ተመርቆ ሲከፈት ባደረጉት ንግግር ከአንድ መቶ ዓመት በፊት የተሰራውን ሉነቲክ ኤክስፕሬስ የተባለውን የባቡር ሀዲድ ሳይጠቅሱ አላለፉም። ከ122 ዓመታት በኋላ አሁን የምናከብረው ሉነቲክ ኤክስፕሬስን ሳይሆን ማዳራካ ኤክስፕሬስን ነው። ይህም የኬንያን ታሪክ ለመጪዎቹ 100 ዓመታት ማስተካከል ይጀምራል። ከዚህ ችለት ጋር በመተሳሰሪ ኩራት ይሰማኛል ሲሉ መናገራቸውን የሲኤንኤን ድረገጽ ላይ የወጣው ጽሑፍ ጠቁሟል። የባቡር ሀዲዱ ናይሮቢ ላይ አይገታም። ውሎ አድሮ በምዕራብ ኬንያ በኩል ስድስት የምስራቅ አፍሪካ ሀገሮችን ያገናኛል። በአሁኑ ወቅት በአውራ ጎዳና ብቻ የሚተማመነውን የክልሉ ገበያንና ንግድን ይከፍታል። ለኬንያ አዲስ የአምራችነትና ወደ ውጭ የመላክ እድል ያዳብራል ሲሉ አሊኸን ሳቹ የተባሉ ተንታኝ ማስረዳታቸውን ዘገባው ጠቁሟል። አዲሱ የባቡር ሀዲድ ያረጀውን በቅኝ አገዛዝ ወቅት የተሰራውን በጣም አዝጋሚና የማያስተማምን የነበረውን የባቡር ሀዲድ ይተካል። በድሮ ባቡር አንድ ቀን ተኩል ያህል ይወስድ የነበረው ጉዞ አሁን በአዲሱ ባቡር በአራት ተኩል ሰዓታት ሊደረስበት እንደሚቻል ዘገባው ጠቁሟል። ከምስራቅ አፍሪቃ ትልቁ ከሆነው ሞምባሳ ወደብ ከሚወጡት ጭነቶች ግማሽ የሚሆነውን ያጓጉዛል ተብሎ ይጠበቃል። የድሮው ባቡር ግን አምስት ከመቶውን ብቻ ነበር የሚያጓጉዘው። ያም ሲባል ግን ውጥኑ ችግር አልገጠመውም ማለት አይደለም። የአዲሱ ባቡር የምረቃ ስነ ስርዓት ከመደረጉ ጥቂት ቀናት በፊት ዱርዬዎች የተወሰነውን የባቡር ሀዲድ ክፍልን ማበላሸታቸውን የጣቢያዎች ምልክቶችንና የውጭውን አጥር መሰባበራቸውን ጽሁፉ ገልጿል። ፕሬዚደንት ኬንያታ ታዲያ እንዲህ አይነት ተግባር የሚፈጽሙት ሰዎች በሞት እንዲቀጡ አዛለሁ። የሞት ቅጣት በዕድሜ ልክ እስራት እንዲለወጥ አድርጌያለሁ ያለሁ፣ ይሁንና የፕሬዚዳንትነት ስልጣኔ ህጉን የመመለስ መብት ይሰጠኛል። ስለሆነም መሰረተ ልማቱን በማበላሸት የሚከሰቱ ሰዎች አምላክ ይቅር ይበለኝና እንዲሰቀሉ የሚፈቅድ ህግን አጸድቃሉ ሲሉ መናገራቸውን የሲኤንኤን ድረገጽ ላይ የወጣው ጽሁፍ አውስቷል። ለአዲሱ የባቡር ሀዲድ የወጣው ገንዘብም ከጅቡቲ ወደ ኢትዮጵያ የሚያመራው የባቡር ሀዲድ ካስወጣው በእያንዳንዱ ኪሎ ሜትር ዋጋ በእጥፍ የተወደደ መሆኑ ራሱ ጥያቄ ሳያስነሳ አልቀረም። የዱር አራዊት ጉዳይም ትልቅ ችግር ሆኗል። ይህን ያክል ግዙፍ የሆነ መሰረተ ልማት መገንባቱ ኬንያ በዓለም ደረጃ ከታወቀው የዱር አራዊት ጥበቃዋ ጋር ሚዛን የመጠበቅ ብቃቷን ፈትኗል። በባቡር ሀዲዱ ግንባታ ወቅት ቢያንስ አስር ዝሆኖች በባቡሮች እንደተገደሉ ዝሆኖቹን አድኑ የተባለው መንግስታዊ ያልሆነ ድርጅት መናገሩን የሲኤንኤን ድረገጽ ላይ የወጣው ጽሑፍ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ክቡራትና ክቡራን አድማጮች ቀጥሎ ከአስተያየቶቻችሁ ጥቂቱን እናስደምጣቸዋለን። ሳይልሰጠው የፈለግኩበት ሁኔታ ስለ ግንቦት ሀያ ቀን ነው። በእርግጥ ኢህአዴግ ወይም ወያኔ ብዙ ጥሩ ስራዎች ሰርተዋል፣ ብዙ ደግሞ መጥፎ ስራዎች ሰርተዋል። ጥሩ ስራዎቹ በልማት በኩል በቅርብ ሂጄ፣ ከአሜሪካ እንዳየሁት ብዙ መንገዶች ተሠርተዋል። እዛ በጣም መልካም ነው። ምን አለ ኢህአዴጎች ደግሞ ብትሰሙ፣ የኢትዮጵያ ሕዝብ የሚለው በጎሳ ልዩነት አይፈልግም። ተጋብተናል፣ ተዋልደናል። የጎሳ ነገር ተወት አድርጋችሁ ነገሩን በማርገብ ሰላም በሚፈጠርበት ሁኔታ ተቃዋሚዎችም ድብን አድርጋችሁ ውሸት ከመናገር ኢህአዴግን ከማክረር ለስለስ አድርጋችሁ የኢትዮጵያ ህዝብ ምን ይፈልጋል፣ ሀገራችን ምን ትፈልጋለች እንበልስ። ታሪክ ነው ሰርተን የምንሄደው። በቀዳማዊ ኃይለስላሴ ጊዜ ሁሉ ነገር ጥሩ ነበር። ጥቂት ፊውዳሎች ነበሩ የሚበድሉ ጥቂት ሰዎች እግዚአብሔር የማይፈሩ እንጂ ብዙሃኖቹ እግዚአብሔር የሚፈሩ ሰዎች ነበሩ። እግዚአብሔር ይልህ ቢባል ሰው እግዚአብሔርን ይፈራ ነበር። ደርግ ብዙ ምሁራኖችን አጠፍ በኤርትራም እንቢ ያለ ሰው ጤት ያጉር ሰው አለ። ያም ሁሉ አልሆንም። አሁንም ለኤርትራም ለኢትዮጵያም የሚመቸን እባካችሁ ህዝብ የሚለውን ህዝብ ፍቅር ነው የሚፈልገው። ህዝብ ሰላም ነው የሚፈልገው። ህዝብ አንድነት ይፈልጋል። እባካችሁ በውጭ ያለነው ሰዎች ተፋቅረን ነው የምንኖረው። ኤርትራውያኖችም ከኢትዮጵያውያኖች አንድ መሆን ነው የምንፈልገው። የመሪዎች መከፋፈል እንጂ የህዝቦች አንድነት፣ አሁንም በለቅሶም በሀዘንም በደስታም ሁላችን በአንድ ላይ ነን የምንገኘው። እኔ በበኩሌ አማራም ቢሞት ትግሬም ቢሞት ኤርትራውም ቢሞት ኦሮሞም ቢሞት ከደቡብ ህዝቦችም ቢሞት በየትም ቦታ እገኛለሁ። በጋብቻም ደግሞ እንደዚህ የተጠላለፍንህና እባካችሁ ለሀገሪቱ ሰላም፣ ለህዝቡ ሰላም እናምጣ እስቲ። ራቁታችን ነው የተወለድነው፣ ራቁታችን ደግሞ እንሞታለን። ታሪክ ትተን እንሂድ፣ ሰላም እናውርድ። በሀገር ሰላም ነው የሚሻለው። ማሰር መግረብ ጥቅም የለውም። ለምን በሀገራችን ሰው በሰላም አይኖርም? በተወለደበት አገር ለምን አርሶ የሚበላበት ቦታ አይኖረውም? ለምን ነግዶ የሚሰራበት ቦታ አይኖረውም? ለምንድን ነው ህዝቡ እንዲጨነቅ ማድረጉ? ምንድን ነው ጥቅሙ? ምንድን ነው የሚጠቅመው? በጠመንጃ ታጅቦ የሰጉ እየፈሩም የሄድ የዋሹ መኖር ምን ይጠቅማል? እባካችሁ ሰላም እንፍታት፣ ለሀገሪቷ ሰላም እናውረድ። እግዚአብሔር እያዘነ ነው፣ ሰውም እያዘነባቸው ነው። እግዚአብሔር ሰላሙን ያሳየን። ሁላችንም ወደ ሰላም እንመለስ። እንጹም፣ እንጸልይ ሁላችንም ይቺ ሀገር በቀንቱ አናጥፋት። ተረክበናታልና እባካችሁ ጡት ነቃሻ ነው። ስለ አዳማጣችሁኝ እግዚአብሔር ይስጥልኝ። አመሰግናለሁ። እናመሰግናለን። አስተያየት የሰጡንን ክቡራትና ክቡራን አድማጮች በተለመዱት መስመሮቻችን አስተያየቶቻችሁን መስጠታችሁ እንድትቀጥሉ እንጋብዛለን። አንድ አጭር ማሳሰቢያ አለን እንደ ፕሮግራም በቅርቡ ኢትዮጵያ ውስጥ የተከሰቱ ተቃውሞዎች መነሻ ከመሬትና ከሀብት ክፍፍል ጋር የተያያዘ መሆኑን ግምት ውስጥ በማስገባት በኢትዮጵያ የመሬት ይዞታ ጉዳይን ለጥያቄው መልስ ዝግጅት በርጠናል ስለዚህ የተከበራችሁ አድማጮች እስከ ፊታችን ማክሰኞ ግንቦት 29 2009 ዓ.ም ምሽት ጥያቄዎቻችሁን ላኩልን ባለሙያ ጋብዘናል መልስ ይሰጧችኋል ጥያቄዎቻችሁን በስልክ ቁጥር 2022059942 የውስጥ መስመር 14 ወይም በኢሜል ሆርን አት ቪኦኤ ኒውስ ዶት ኮም ላይ ላኩልን። የተከበራችሁ አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ ቆንጂት አጥራጥር ያሉ የማጠቃለያ ዜናዎች ትሰማናለች የኢትዮጵያ መንግስት የህፃናትን ጉዲፈቻ ማስቆሙን ምዕራባውያን ዲፕሎማቶችና የጉዲፈቻ ፈላጊ ቤተሰቦች እየተናገሩ ነው የኢትዮጵያ መንግስት በይፋ የሰጠው መግለጫ ባይኖርም ይላል አሶሲየትድ ፕሬስ በቀረበው ዘገባ በህጋዊ መንገድ የጉዲፈቻ አሰራሩን የጀመሩ ቤተሰቦችና ኤምባሲዎቻቸው ውሳኔው ድንገተኛ እንደሆነባቸው ነው የዘገበው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የአየር ንብረት ለውጥን በዓለም አቀፍ ትብብር ለመታገል ከተደረሰው ከፓሪሱ ታሪካዊ ስምምነት ዩናይትድ ስቴትስ እንድትወጣ ያደረጉት ውሳኔ ያሳዘናቸው መሆኑን የዓለም መሪዎችና የአካባቢ ደህንነት ተሟጋች ቡድኖች እየገለጹ ናቸው። ፕሬዚደንቱ የፓሪሱ ስምምነት የሀገራችንን የምጣኔ ሀብት እድገት ይጎዳል፣ ብዙ ሚሊዮን አሜሪካውያንን ስራ ያሳጣል፣ የዩናይትድ ስቴትስ ኩባንያዎችን ጥቅምም እንዲያጡ ያደርጋል ሲሉ ተናግረዋል። እሳቸው ይህም ቢሉም ታዲያ ውሳኔያቸው ከፓሪሱ ስምምነት መውጣት የለብንም ብለው ከተማጸኗቸው ብዙ መቶ አሜሪካውያን የንግድ መሪዎች አስተሳሰብ ጋር እየተቃረነ ነው። የአሜሪካን ከፓሪሱ ስምምነት መውጣት ከተቃወሙት መካከል ማርስ፣ ናይኪ፣ ሊቫይ ስትራውስ እና ስታርበክስን እንዲሁም ሌሎችም በርካታ ኩባንያዎች ይገኙባቸዋል። በአፍሪካ ላይ አሉታዊ አንደምታ እንደሚያስከትልም ይህ የፕሬዝደንቱ ውሳኔ በአህጉሪቱ ካሉ ለአካባቢ ደህንነት ተሟጋቾች ተቃውሞ ተሰምቷል። የአፍሪካ መንግስታትም በምስተር ትራምፕ ውሳኔ ማዘናቸውን ገልጸዋል። የጋናው ፕሬዝደንትና የዩናይት የደቡብ አፍሪካ መንግስት የዩናይትድ ስቴትስን እርምጃ አጥብቀው ነቅፈዋል። አመሰግናለሁ። ቆንጂት ዞማ በፍቅር አዲስ ንቃ ጥበብ እስከ ዝግጅታችን ፍጻሜ ከእርሷው ከፍቅር አዲስ ጋር እንተዋቸዋለን። በእኛ በኩል ቴክኒሻኑ ቻዎ ጋንግ ቻንግ፣ ፕሮዲሰሩ ብርሃኑ ኃይሉ እንዲሁም ያስተናግድናችሁ ሰሎሞን አባተና ቆንጅታ የነን አብራችሁን ስላመሻችሁ እናመሰግናለን። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። የትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም፣ በደና አደሩ፣ በደና አደሩ። I'm ship in